ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ፍቅሩ ገብረ ኪዳን በካናዳ ሴንት ቶማስ ዩኒቨርሲቲ የፓን አፍሪካኒዝም ታሪክ መምህር ለሚታወቀው በሀገረ አሜሪካ በ2013 ጀምሮ በአሜሪካ የሚገኙ አፍሪካውያን አሜሪካውያን በተለይም በፖሊስ የሚደርስባቸውን የአመፅ ተግባራት ለመከላከል ሲሉ ይህንን ብላክ ላይፍስ ማተር የሚል የሲቪል ንቅናቄ ድርጅት አቋቁመው ትግል እያደረጉ ነው። በአሁኑ ወቅት ከቶሆንም አድጎ መሰረት ውበት ይዟል። ከመነሻው ላይ ብዙ ትችቶች ይደርሱበት ነበር። የዚህ ንቅናቄ መመስረት በአሜሪካ አገር ውስጥ በተለይም በአፍሪካውያን አሜሪካውያን ዘንድ ምን ያስገነዘበው የንቃተ ሕሊና አስተዋጽኦዎች አሉ። ሚናዎቹ እንዴት ይገለጣሉ? ግን አንተ እንዳልከው ንቅናቄው የጀመረው በሁለት ሺህ አስራ ሶስት ነው። ያው ከሰባት ዓመታት በፊት ማለት ነው የጀመረው አኩል እንደ በሀሳብ ሃሽታግ ብላክ ላይቭስ ማተር ሙቭመንት እና የኦንላይን ሙቭመንት ሆኖ ቆይቶ ቀስ በቀስ ነው እንግዲህ በየቦታው ቅርንጫፎች መመስረቱ እየጀመሩት በእርግጥ ከቅርቡ ድረስ በአሜሪካ ላይ በጣም ኮንትሮቨርሻል ሙቭመንት ሆኖ ቆይቶ ነበረ። ማለት ቆች እንግዲህ በአጭሩ አፍሪካን አሜሪካን ማለት ነው ከነሱ ውጪ ብዙ ተደማጭና ተሰሚነት አልነበረውም። እንግዲህ ስለ አጀማምሮ ከአውራን አንድ የአስራ ሰባት ዓመት ልጅ ትሬቨን ማርቲን ተገሎ በአንድ አዛውንት ተገሎ አዛውንቱ ምንም ፍርድ ላይ ቀርቦ በነጻ ሲለቀቅ ብዙ ሰዎችን አስቆጣ። ልጁ የአስራ ሰባት ዓመት ልጅ ነው። ያደረገውን ምንም እንትን አልነበረ። ምንም ጸብጫሪው ራሱ ጆርጅ ዚመርማን አልነበረ እና ራሱ ጸብጭሮ ግን በሱ ሰፈር ስለሆነ በነሱ በእንግዲህ በፍሎሪዳ ህግ ስታንድ ግራውንድ የሚሉት ህግ አላቸው። በአንተ መሬት ላይ ሰው ብትገድም ራትን ለመከላከል እንኳን ሰውዬውን ማባረር እየቻልክ ሳታባረ ከማባረር ይልቅ ብትገለው እንኳን በፍሎሪዳ ህግ በዚህ በስታንድ ግራውንድ ህግ መሰረት ነጻ ነው የምትለቀቀው እና ገዳዩ ነፃ ተለቀቀ። እሱ ብዙ ሰዎችን አስቆጣ። ከዚ በኋላ ደግሞ የሴንዱስ ሚዙሪ የፈርገሰን ካውንቲ ውስጥ እዚያም ጥቁር ወጣት እንደዚሁ ተገሎ በፖሊሶች ነው። ፖሊሱ በነፃ ተለቀቀ። እንደዚህ ነገሮች ተደጋገሙ። ያ ደግሞ ኤሪክ ጋርነር እንደዚህ ፖሊስ አንቆት፣ ልክ እንደ በቅርቡ እንደ ጆርጅ ፍሎይድ አይ ካንት ብሬዝ እያለ ነው እሱ የሞተው እና እስከ ቅርቡ ድረስ ብዙ ተደማጭነት አላገኝ ነበር ከጥቁር አክቲቪስቶች ውጭ። ግን በቅርብ የጆርጅ ፍሎይድ ሞት በካሜራ እንግዲህ ስምንት ደቂቃ ፖሊሱ አንገት ላይ ተንበርክኮበት የእሱ አሟሟት የብዙ ሰዎችን ካንሽንስ ህሊና ነው የረበሸው እና አሁን ሙቭመንቱ በእርግጥ ብዙ እንግዲህ እነዚህ ውጤቶች ለወደፊት ኢምፓክታቸው ምን ያህል እንደሚሆን ማወቅ አይቻልም። አሁን ግን አት ሊስት አሁን ባለንበት ጊዜ ብዙ ብዙ ነጮች ከነጮች ማ ሌላ ያለምክፍል በኤዥያ ለመጀመሪያ ጊዜ የጥቁዎችን ልብ እያሉ ነው ማዳመጥ እየጀመሩ ነው። ለካ እስካሁን የሚሏቸው ነገሮች ሀቅ አላቸው እያሉ ነው። እና አሁን እንግዲህ ከመደለ ለዩናይትድ ስቴትስ ውስጥ ትልቅ ጥያቄ ሆነ የቀረበው የፖሊስ ብሩታሊቲ፣ የፖሊስ ጭካኔ በጥቆች ላይ እሱ እንዲቆም ያለው ዘረኝነት እንዲቆም። እንግዲህ ዞሮ ዞሮ ይሄ አሁን እስካሁን የምናወራው ነገር ከዘረኝነት ጋር የተገናኘ ነው። ይሄ የዲፈንድ ሙቭመንት የፖሊስ ዲፓርትመንት እነሱ ላይ የእነሱ ባጀት እየተቀመጠ ገንዘቡ ግን ለተለያዩ ለኮሚዩኒቲ ወርክ፣ ሳይክያትሪ፣ ለሶሻል ወርክ ወጣቶችን ሪሃብሊቴት ወደሚደረጉበት ቦታዎች ያገንዘብ የሚሄድ ለእዚህ የመሳሰሉ ጥያቄዎች እየቀረቡ ነው። እንግዲህ በፖሊስ ላይ ብቻ የሚያቆም አይደለም። ጥያቄዎች በየቦታው እየደረሱ ነው። በየዩኒቨርሲቲዎቹ እንግዲህ መግለው የሌለበት ወደ እኛ የምናወራውን ስለ ሲስተሚክ ሬሲዝም ነው። ሲስተሚክ ሬሲዝም ነው ማለት ሬዝም ኢንስቲቱሽናላይ በተቋሞችና በማይታይ ሁኔታ በቀጥ ባለ ሁኔታ ነ በአሁን ጊዜ መለ የሚፈጸም እንደዚህ አለ። ዘረኝነት በየቦታው አለ። አሁን እነሱን ሁሉ ታርጌት የማድረግ ሙከራ አለ በዩኒቨርሲቲዎችም፣ በስራ ቦታ፣ በመኖሪያ ቦታዎች እና እነዚያን ሁሉ እንግዲህ አዌነት የመፍጠር ከዚያ ደግሞ ማልፎ አንድ የፈጠረው ከውጤቶቹ አንዱ በአሁን ጊዜ ሁለት ምርጫ ያለው ዘረኝነት ደግሞ ፀረ ዘረኝነት። በፊት ሚድል ግራውንድ ነበረ እና ብዙ ነጮች ያን ሚድልግራውንድ ግራውንድ ሊመርጡ ነበረ። እኔ ዘረኛ አይደለሁም ሰው ሉ እኩል አከብራለሁ እኩል እወዳለሁ የሚል አመለካከት ነበር። አሁን ግን ያ በቂ አይደለም። አሁን ከዚያ ፀረ ዘረኝነት አንቲ በአሁኑ ወቅት በተለይም አሜሪካ ውስጥ ያለው የትራምፕ አስተዳደር ወይም የትራምፕ ወደ ፕሬዚደንትነት መምጣት በአፍሪካውያን አሜሪካውያን ዘንድ ያለውን በተለይም የዚህ የብላክ ላይፍስ ማተር እንቅስቃሴን ጎልቶ እንዲታይ አስተዋጽኦ አበርክቷል ማለት ይቻላል። በአንድ በኩል በአዎንታዊም ባሉታዊ ጎኖቹም ትራምፕ በአንድ በኩል ጠቅሟል ማለት ይቻላል። ማለት የእሱ ይሄ በጣም ፍለፊት የሆነ ዘረኝነት ለቢኤልኤም ጉልበት ሰጥቶታል። ግን ደግሞ ስለ ዘረኝነት ካወራን ዘረኝነት እዚህ ሀገር በኦሪጂናል ስል አሜሪካ ከተፈጠረችበት ጊዜ ጀምሮ የነበረ ሶሻል ሪያሊቲ ነው። እንግዲህ በባርነት ጊዜ ነበረ። እንግዲህ የራሱ ባርነት መሰረቱ ዘረኝነት ነው። ከዚያ ደግሞ ስቪል ራይት መንት መጣ። በስብሳዎቹ በእርግጥ የሲቪል ራይትስ ሙቭመንት ዘረኝነትን አልጨረሰም። ወደ ዘረኝነትን ሙሉ በሙሉ አላስወገድም። ጥቁሮች የቮቲንግ ራይት መምረጥ እንዲችሉ በፊት ሰግሪጌሽን ብዙ የአሜሪካ ስቴቶች ውስጥ ሊጋል ነበር። እሱ እሱን አስወገደ። ቅድም ደግሞ ያለው ሲስተሚክ ተቋማዊ ዘረኝነት ደግሞ እስካሁን አለ እና ትራምፕን ባይመጣ ይሄ ነገር መኖሩ አይቀርም። በየነው የሚገምተው ዋናው ግን እንግዲህ የሌሎች ሁሉዳ አሟሟት ነው። እንግዲህ አንድ ፖሊስ አንድ ግለሰብ ላይ ህዝብ አላረግም እሱ ላይ ተንበርክኮበት፣ አንገቱ ላይ መንፈሳችንም ነው እናት ነው የተማዘነ እናት ደግሞ በህይወት ያለችም፣ ያ አሟሟት ብዙ ሰው ነው የረበሸው፣ ብዙ ሰው ነው የረበሸው። እኔን እንደ አንድ ግለሰብ ረብሾኛል። ከዚያ ደግሞ አንድ ሁለት ቀን አስቀድሞ የኒውዮርክ ሴንትራል ፓርክ ውስጥ አንዲት ነጭ ከአንድ ጥቁር አሜሪካዊ ጋር የሆነ ኤንካውንትር ነበረ። እሷ የሆነ ፓርክ ውስጥ ያገኘዋለች ውሻዋን ልሽ ማድረግ ነበረባት። እሱ ውሻችን ሰር ያላት እሷ አለች እንዲካልከኝባት ከነጭራሹ ደውዬ አንድ ጥቁር እያስፈረራይ ነው ብዬ ደውላለዋለች፣ ደወለች። ያ ሁሉ በቪዲዮ ጎበል ነው ልጁ ሰው ቀዳው እንግዲህ በአሜሪካ ውስጥ እነዚህ ነገሮች አንድ ነጭ ሴት ደውላ ጥቁር እያፈራራይ ነው ማለት፣ ሲሪየስ ነው፣ ሲሪየስ ነው። ኮንሴኮንስ ሊያስገድል ይችል ነበር። ባይ ግድል እንኳን እስኪጠራ ታፈር ይችል ነበር፣ መቀብ ይችል ነበር። ምክንያቱም እንግዲህ የእሷ ቃል ቨርሰስ የእሱ ቃል ነው እና እነዚህ ደም እንዲያው ቪዲዮ በመኖሩ እሱ ነፃ ወጣው። የእነሱ መደማመር ነው እንግዲህ ይህን በጣም ጉልበት የሰጠው ትራምፕ ደግሞ እንዳልከው በእርግጥ አግዞታል ትራምፕ አመለካከት የሱ ኔጋቲቭ ሪያክሽን አንዳንድ ጊዜ ራሱ ጥቆቹን እንደ የማይባሉ ነገሮችን ማለት ከዘረኞቹ ጋር ማበር ነው እያሁሉ ለሞመንቱ ጉልበት ሰጥቶታል በብላክ ላይቭስ ማተር ንቅናቄ ከኢትዮጵያውያን አኳያ ምን ያህል ትርጉም ያለው እንቅስቃሴ ነው? በኢትዮጵያውያንና አሜሪካውያን ዘንድ ምን አይነት ትርጉሞች አሉት? እስካሁን ድረስ በእርግጥ የንቅናቄው አካል አድርገው ራሳቸውን ያሉ ወይስ አሁንም እዛው ሆነው እኛና እነሱ አይነት አመለካከት አለ? ኢትዮጵያውያን ሌሎቹ እነዛን አልፎ አልፎ ያው እንደሚሰማውም ቁሮቹ ብለው የመግለጽ ሁኔታዎች አሉ። ራሳቸውን በዛው የቀለም ዘርፍ ውስጥ ሆነው ይሄ እንዴት ይገለጣል? እንግዲህ አሁን ኢትዮጵያኖች ከሁለተኛ ወደ ሶስተኛ ትውልድ እየገቡ ነው። እዚህ ሰሜን አሜሪካ ውስጥ ያሉት ኢትዮጵያ ኖች አውሮፓ፣ ምናልባት ከአንደኛ ወደ ሁለተኛ ትውልድ፣ አውስትራሊያ እናንተ ጋር ምናልባት አንደኛ ትውልድ ያለው አንደኛ ትውልድ አንደኛ ትውልድ ሊሆን ይችላል። ያልኩበት ምንድን ነው ሁለተኛው ሁለተኛውና ሶስተኛው ትውልድ ኢትዮጵያ ለት ቢሆኑም ራሳቸውን የሚያዩት እንደ አፍሪካን አሜሪካንስ ነው። ከዚህ ሀገር ካሉት ጥቁሮች ራሳቸውን አይነጥሉም። እሱም በፖሊስ የሚደረግባቸው ተጽዕኖ ነው። እንግዲህ አሁን ግዳ ማየት አለብን። እዚህ ሀገር ጥቁር ከወንክ አንተ ጥቁር ከሆነ ለአቅመ አዳም ከደረሰ በኋላ በፖሊስ ተይዞ እስር ቤት የመግባት እድሉ አሁን ቁጥሩን በደንብ ባላስታውስም እኩድ ሀይ ቴርቲ ፐርሰንት እንግዲህ ከሶስት ጥቁር አንዱ እስር ቤት ገብቶ ለማቀቅ ቻንሱ አለው ማለት ነው። ያ ደግሞ እንግዲህ ዞሮ ዞሮ እዚህ ሀገር በሚያርጉ ኢትዮጵያኖች ላይም እያ ኢምፓክቱ መኖሩ አይቀርም። ሌላው ደግሞ ምንድነው እንግዲህ አሁን ቅድም ያልከው አንተ በኢትዮጵያኖች ላይ። በእርግጥ ኢትዮጵያኖች እዚህ ሀገር ሲመጣ ያለን አመለካከት ራሳችንን እንግዲህ የመጀመሪያ ጀነሬሽን እንደሆን ነው። በእንግዳ እንደ እንግዳ ነው የምናየው። እንግዲህ እንግዳ አንድ ሰው በእንግድነት አንድ ቤት ሲገባ ይሄ መብቴ ነው ይሄ መብቴ ነው ብሎ መንቀባረርኩ አይችልም አይደለም። ስለዚህ የዚህ አይነት ፕሪቪሌጅ ፕሪቪሌጅ የለም። እና ብዙም ጊዜ ሰው የራሱ አላማ አለ ራሱን ብትጥቡን መርዳት በዚያ በዚያ ላይ ስለሆነ ብዙዎቻችን አክቲቪስት ሆነን መብታችን እናስከብራለን ብለን ምምል አይደለም። እንዲም አንዳንድ ጊዜ ከነጭራሹ ጥቁሮች ለምን የሚያረጋሉ ብለን ፖሊሶቹ ደግሞ ሲስተሙ ወደተን እስከንደ ጭራሹ ከቪክቲሞቹ ብሌም ወደ ማድረግ ነው የምንገባው። ይሄ ግን የኢትዮጵያኖች ብቻ ችግር አይደለም። የኢትዮጵያኖች ይሄ የኢሚግራንቶች አመለካከት ነው። ኢሚግራንቶች እዚህ ሀገር ሲመጡ በተቻለ መጠን ዝም ብለው ተለማምጦ መኖር ነው የሚፈልጉት። እና ይሄ ኢትዮጵያኖች ይሄ በኛ ላይ ብቻ ያለው ይመስለናል፣ ግን ይሄ ብዙ ኢሚግራንቶች ከአፍሪካም ከካሪቢያን የሚመጡት ሼር የሚያደርጉት ነው። ብዙ ሚግራንቶችን መጀመሪያው ጀኔሬሽን በዚህ ከተወደደ ጀኔሬሽን ጥቁር አሜሪካዊ ደግሞ ጥቁር ካናዳዊ ጋር ያላቸው ግንኙነት አንዳንድ ችግሮች መሀላቸው ይኖራሉ። ምክንያቱም ከአፍሪካ ስንመጣ ከኢትዮጵያ ስንመጣ ወይ ደግሞ ከሌላ የአፍሪካ አካል የሚሆ ደግሞ ከካሪቢያን ስንመጣ ብዙዎቻችን ለጥቁር ያለን አመለካከት በነጮቹ ሚዲያ የተቀረጸ ነው። ብሬንዎች ሆንን ነው የምንመጣው። እና ብዙዎቻችን እናንጸባርቃለን። በእርግጥ በዚያው መጠን ደግሞ አፍሪካና ነሪታኖቹ እኛም በተወሰነ ደረጃ በደንብ አይረፍም። በአንድ ጊዜ እኛን የበታች አድርጎና ወይ ደግሞ የእኛን ከለማማችነት ቃላላቸው ኮንክታም የሚሉት ቃል ያው በጣም ፈረንጅ ሚል ለማመት በራሱ ላይ ኮንፊደንስ የሌለው እንደዚህ ያለው አፍሪካኖችን ያያል። እና እነዚህ ምንድና እነዚህ በመሀላችን ብዙ ኮሚኒኬሽን ከሌለ ብዙ ኢንተራክሽን ከሌለ የሚፈጠሩ ችግሮች ናቸው። ችግሮች ደግሞ በመቀራረብና በመታወቅ የሚቀረፉ ናቸው። ትልቅ ችግር ነው ብያላቸው ነው ግን እንደዚህ ያሉ ሚስ አንደርስታንዲንግ አሉ፣ በሁለቱም በኩል እና ኢትዮጵያኖችም አንዳንዶቻችን ብልም ያለን አመለካከት ብዙ ፖዘቲቭ ላይ ሆን ይችላል ለማለት ነው። ግን ያ ግን ካለማወቅ የመጣ ነው ብዬ እንግዲህ በሴንት ቶማስ ዩኒቨርሲቲ በካናዳ የሚያስተምሩት በዚሁ በፓን አፍሪካኒዝም ነው። በተለይ ፓን አፍሪካኒዝም አሁን ትርጓሜው በምን መልክ ይገለጻል? የኢትዮጵያ አስተዋጽኦስ በዛ ውስጥ ምን አይነት የጉልህ ቦታ አለው? አሁን በስደት ላይ ከሚገኙት አፍሪካውያን የዲያስፖራ ማህበረሰብ አባላት ጋርስ ያ ጽንሰ ሀሳብ እንደምን ነው የሚተሳሰረው? በአንድ በኩል ሰፊ ጥያቄ ነው። Yeah, i actually met of people in the History of Ethiopian and New World Black relations, i the the the 1905, ለጉብኝ ነጠራችሁ የመጣው ከዚያ በኋላ ግን ሌላ አበሻ ሙሉ ስሙን ማግኘት አልቻልኩም፣ ግን ወልደ ጊዮርጊስ ነው እና እሱ እዚህ ሀገር እንደነበረ እንግዲህ እንደናይቱ ራሱ ሀያዎቹ ቅርታ አራውንድ ናይንቲን ፎርቲን ጋዜጣዎች ስለ ሱ ያወሩ ነበረ። እሱ እንግዲህ ወልደ ጊዮርጊስ ነው የሚባለው የሬልዌ ስቴሽን ውስጥ እንደ ፖርተር ሆኖ ነበር የሚሰራው። እና ስለ አመጣጡ ብዙም አውቀው ነገር የለም። ግን ግን ኢትዮጵያዊነቱ ሁሉም አውቀውት ነበር። ከእሱ በኋላ ሌሎች ኢትዮጵያኖች አልመጡ። በኋላ እንግዲህ ሶስት ተማሪዎች መላኩ በያን፣ ወርቁ ጎበና፣ ባሻውረድ ሀብተ ማርያም እንደዚህ እነሱ እዚህ መጥተው በስነ ሥርዓቱ ተምረው ወርቁ ጎበና እና ባሻውረድ ወደ ኢትዮጵያ ሲመለሱ ባሻውረድ በእንትን ላይ ነው የሞተው። በዚህ በግራሲያን ማሳከር ላይ ነው የሞተው። መላኩ እያን ግን እዚህ ሀገር ብዙ ጥቁሮችን እያደራጀ ነበረ። ለብዙም ነገር የመጀመሪያ ነበረ። እንግዲህ የመጀመሪያው ኢትዮጵያዊ በሕክምና እዚህ ሀገር ግራጅዌት ያደረገው እሱ ነው ከሃዋርድ ዩኒቨርሲቲ ሜዲካል ስኩል። በኒውዮርክ ታይምስ ላይ አርቲክሎችን ጽፍ ነበር ሙያው ሕክምና ቢሆንም ግን በጣሊያን ወረራ ጊዜ የሕክምና አውጥቶ የታወቀ ፓን አፍሪካን አክቲቪስት ነበር እና የሞቶም እዚህ ነው ከዚያ ጀምሮ በኋላ እንግዲህ ያው ኢትዮጵያኖች ወደ ሩብ ሚሊዮን አሉ። እንግዲህ አሁን ኢትዮጵያኖች የሚሉበት ቦታ የለም በየቦታው አሉ። ግን አንፎርችነትሊ አሁንም ቢሆን በዚህ ሀገር ያለን ፖለቲካው፣ ሶሻል ሲቪል ራይት ኢንቮልቭመንት ከቁጥራችን ጋር ሲነጣጠን በጣም ኢንሲግኒፊካንት ነው፣ በጣም ኢንሲግኒፊካንት ነው። በአንድ በኩል አሁንም ቢሆን ብዙ ኢትዮጵያኖች ራሳቸውን ክጥቆች የማራቅ እንግዲህ ቅድም ባልኳቸው ምክንያቶች የባህል የቋንቋ አንዳንድ ጊዜ ግ የሃይማኖት ሌላው ደግሞ የተማሩ ኢትዮጵያኖች ደግሞ ብዙዎቹ ትምህርታቸው ወደ ሳይንስ ኤሪያ ስለሚያዘነብል በዚህ በሂማኒትስ አካባቢ ኢትዮጵያኖች እንትን ብዙ አይደለም። ደግሞም እንደዚህ ወደ ታሪክ፣ ወደ ሶሲዮሎጂ፣ ወደ አንትሮፖሎጂ ደግሞ እዚህ የሂማኒቲስ እና የሶሻል ሳይንስ ኤሪያ ደግሞ ከገባም አሁንም የብዙዎቻችን ፎከስ ኢትዮጵያ ላይ ብቻ ይሆናል እና የኢትዮጵያን ሁኔታ ከሌላው የጥቁሮች ሁኔታ ጋር ብዙ አናገናዝብም እና ያ ክፍተት አለ። እንግዲህ በዚህ የተነሳ አሁንም ቢሆን ገና ብዙ የሚሰራ ስራ አለ ለማለት ነው። ብዙ የሚቀረን ነገር አለ። ግን በሌላ በኩል ደግሞ የጥቁሮች ለኢትዮጵያ ያላቸው የነበራቸውና አሁንም ያላቸው አስተዋጽኦ ትንሽ የሚገመት አይደለም። የኔ መጽሐፍ ላይ በነገራችን ላይ መጽሐፍቤት የቆየ መጽሐፍ ነው። ከአንድ አስራ አምስት ዓመት በፊት የታተመ ነው። አንዱ ቻፕተር የሚያጠነጥነው በጣሊያን ወረራ ጊዜ ጥቁሮቹ ለኢትዮጵያ እያደረጉት አስተዋጽኦ ነው። እንዲያውም ያ በጣሊያን ወረራ ጊዜ ያደረጉት አስተዋጽኦ በተወሰነ ደረጃ ለስብራይት ሙቭመንቱ ስብራይት ሙቭመንቱ በአምሳና በስልሳዎቹ የመጣ እንቅስቃሴ ነው። ግን ለዚሁ ብዙ ስንቅ ብዙ አስተዋጽኦ አድርጓል። ለምሳሌ በየመንገድ እየወጡ መሰለፍም፣ በየቤተክርስቲያኑ ፋንድሬዚንግ ገለጻዎች ላይ መሳተፍ። ያ በአስራዘጠኝ ሰላሳ አምስት እና በአስራዘጠኝ ሰላሳ አምስት የነበረው አክቲቪዝም መልኩን ለውጦ ደግሞ ዶሜስቲክሊ ፎከስ በሆነ መንገድ በሀምሳዎቹ እና በስልሳዎቹ እናየዋለን። ያን እንግዲህ ያው በፎከሱ ሲቪል ራይትስ ሙቭመንት ነው ግን የነበረው ስትራቴጂ ህዝብ በየቦታው የማሰለፍ ፔቲሽን፣ የማድረግ የቸርች ራሊ፣ ጋዜጣ ላይ አርቲክሎችን የመጻፍ እነዚያ ድርግት በአምሳው እና በተሳዎቹ የበለጠ የበለጠ ረቀቅ ብለው ይወጣሉ ማለት ነው። ወደ አሁን ደግሞ ስንመጣ ጥቁሮች በኢትዮጵያ ያላቸውን አስተዋጽኦ እንደ አንድ ምሳሌ መጠቀም ብፈልገው በህዳሴ ግድቡ ላይ ግብጽ፣ ሱዳን በአንድ በኩል ኢትዮጵያ ደግሞ በሌላ በኩል በሁለቱ ማሉ የነበረው የፖለቲካና የሊጋው ክርክር ዲቤት ግብጾች በጣም ያላቸው ኔትወርክ ብዙ ነው። አሜሪካኖችንም ንስ ማድረግ ኃይላቸው ትልቅ ነው። ትልቅ ለበረጃ አላቸው። ያላቸው የጂኦ ፖለቲካል አቀማመጥ በሚድልስ ፖለቲካ ውስጥ ያላቸው ሮል በጣም ብዙ ነው እና እንግዲህ የኢትዮጵያ ሁኔታ በጣም አስቸጋሪ በነበረበት ጊዜ ደፍሮ የተናገረ ኢትዮጵያ እንደፌንድ ያደረገ ሰው ጄሲ ጃክሰን ነው። ጄሲ ጃክሰን ነው እንግዲህ ትልቁ ጥቁር አሜሪካዊ ሲቪል ራይትስ ተሟጋች። ጄሲ ጃክሰን ደግሞ አሁን በአሁኑ ሰዓት ጤናውም በጣም ጥሩ ጤና ላይ አይደለም ያለው ትም እየገፋ ነው። ይሄም እንዳለ ሆኖ እሱ ነው እንግዲህ ገፈ ወጥቶ ኢትዮጵያን በስነ ስርዓቱ ዲፌንድ አድርጎ ከሱ ከእሱ ደግሞ አልፎ በኋላ የሲቢሲ የኮንግሬሽናል ብሎክ ኮከስ በኮንግረስ ያሉት ጥቆች እንደ ግሩፕ ወጥተው ከረን ባስ በኩል ኢትዮጵያን ዲፌንድ እያደረጉ ግሩፕ የነሱ ነው እንግዲህ ለኢትዮጵያኖች ይህ ትልቅ ትልቅ ትልቅ ውለታ ነው። ሌላ ግሩፕ ያላረገውን ነው እነሱ ያደረጉልን። ምናልባት ለዚያም ሊሆኑ ይችላል ገጾች ያላቸውን ፖዚሽን ለዘብ ያደረጉት። ሌላ ሌሎችን ምክንያት ሊኖሩ ይችላሉ። ግን ለእኛ ትልቅ ባለ ውለታችን ናቸው እና በኢትዮጵያ አፍሪካንም አሜሪካንስ ያለው ግንኙነት አሁንም ቢሆን እንዳለ ነው። እንግዲህ ኢትዮጵያኖች አንፎርትነትሊ ይህንን በአግባቡ አልተጠቀምበትም። ደግሞ በሂደት የሚለወጠው ብዬ እገምታለሁ። ፕሮፌሰር ፍቅሩ ነጋሽ ገብረ ኪዳን በካናዳ ሴንት ቶማስ ዩኒቨርሲቲ የፓን አፍሪካኒዝም ታሪክ መምህር ስለ ቃለ ምልልሱ እናመሰግናለን። እኔም እድሉ አመሰግናለሁ።